በፍልስጤሞች ላይ የወረደው መዓት እነሱ ይህን ናክባ ይሉታል። ገና ድሮ ቀደም ሲል ነው። በታሪክ እንደተዘገበው ከ1882 ዓ ም እስከ 1939 ዓ ም ድረስ እንደ አውሮፓን አቆጣጠር 380 ሺ አይሁዶች በምሥራቅ አውሮፓ ይካሄድባቸው የነበረውን ጥላቻና ፍጅት ሸሽተው የፍልስጤሞች አገር ገብተው እነሱ እዛ ሰፍረዋል። በዛን ጊዜም ዘጠና ከመቶ የሚሆነው ነዋሪ ሕዝብ የእስልምና ሃይማኖት ተከታይ እንደነበሩ ጽሑፎች አረጋግጠዋል። በ1947 ዓ ም በታላቋ ብሪታንያ ጥያቄና ብርታት በተባበሩት መንግሥታት ድርጅትም ይህ ሐሳብ ድጋፍ አግኝቶ አካባቢው አንደኛው የአይሁዶች ሌላኛው ደግሞ የአረቦች ፍልስጤም ተብሎ ታሪክ ጸሐፊዎች እንደዘገቡት ያኔ ለሁለት ይከፈላል። በግንቦት ወር የጊዜያዊ መንግሥቱ መሪም ሚስተር ዴቪድ ቤንጎሪዮን ነፃ የሆነችውን የእስራኤል መንግሥት እሳቸው አውጀዋል። በእኔ እምነት ብዙዎቹ የእስራኤል አገር ነዋሪዎች የፍልስጤሞቹ የሁለት የተለያዩ መንግሥታት መቋቋምን ሐሳብ በዛ አካባቢ የሚደግፉ መስሏቸው ነበር። ግን ፍልስጤሞቹ እንደ አይሁዶቹ የራሳቸውን መንግሥት ለማቋቋም እንብዛም ፍላጎትን አልነበራቸውም። በእነሱ እምነት ጠቅላላው የመካከለኛው ምስራቅ አካባቢ የእነሱ የአረቦቹ ግዛት አድርገው ይመለከቱት ነበር። ስለዚህ ገና ከመጀመሪ መጀመሪያውኑ የአይሁዶችን እዚያ መኖር አይቀበሉም ነበር። የቀድሞው የእስራኤል አምባሳደር በጀርመን አገር ሚስተር አቪ ፕሪሞር ለውዝግቡ መነሻ ምክንያት የሆነው እንደዚህ አይነቱ አመለካከት ነው ብለው ለጣቢያችን ሲያስረዱ፣ በጀርመን አገር እንደዚሁ የፍልስጤሞች ጉዳይ ተጠሪ የነበሩት ሚስተር አብደላ ፈራንጂ ደግሞ በበኩላቸው ሁለት አገርና ሁለት መንግሥት የሚለው የተባበሩት መንግሥታት ድርጅት ውሳኔ አሁንም ድረስ አልተሻረም፣ ተቀባይነት አለው ብለው ይከራከራሉ። በእኔ እምነት ያ ውሳኔ አሁንም ድረስ ተቀባይነት አለው። በመካከለኛው ምስራቅ ሰላም እንዲወርድ ከተፈለገም ሁለቱ ሕዝቦች እስራኤልና ፍልስጤሞች የየራሳቸውን መንግሥት የማቋቋም መብታቸው በውሳኔው መሠረት መጠበቅ ይኖርበታል። የ1947 ዓ ም ውሳኔ በሥራ ላይ ውሎ መተርጎምም ይገባዋል። ባለፉት 50 ዓመታት ጊዜ ውስጥ ብዙ ነገሮች ተካሂደዋል። ግን ደግሞ ያንን ውሳኔ መመሪያ አድርጎ አንድ ውጤት ላይ መድረስም ይገባናል። ጦርነቶችና ግጭቶች ባለፉት ዓመታት በተከታታይ በፊልስጤሞችና በእስራኤሎች መካከል ተካሂደው የብዙ ሰው ሕይወትም ጠፍቷል። የፍልስጤሙ ድርጅት ተወካይና ፖለቲከኛዋ ወይዘሮ ሃናን አሽራቪም በክትትልና በጦርነት ላይ የሚገኝ ሕዝብ ረጋ ብሎ ችግሮችን ለመፍታት ፋታ የለውም ብለዋል። በዛ ላይ የሃይማኖት ልዩነትን እንደ መሣሪያ መጠቀም ነገር ሁሉ የበለጠ ያባብሰዋል እንጂ ጨርሶ አይፈታውም። ሁሉም ክርስቲያኑም፣ ሙስሊሙም፣ አይሁዱም በየፊናው ከእግዚአብሔር ተመርቆ የተሰጠኝ መሬት ነው ካለ በቀላሉ መፍትሔው እዚያ ያገኝለትም ብለው የችግሮች ሁሉ መነሻ ምንጭ እንደዚህ አይነቱ አመለካከት እንደሆነም ጠቁመው ትችታቸውን ፖለቲከኛዋ በሁሉም ወገን ላይ አንስተዋል። ይልማ ኃይለ ሚካኤል ዶች ቨለ ራዲዮ ጣቢያ ከበርሊን ከተማ